በዛሬው ዕለት ያው በሁለቱም አቃቢ ሕግ ያቀረበውን ማስረጃ መርምሮ ብይን ለመስጠት ነበረ። አራት ተከሳሾች በዋናነት አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ ና አቶ አዲሱ ቡላላ የሚገኙባቸው በጸረ ሽብር ሕግ ነበረ የተከሰሱት በዋና ወንጀል አድራጊነት። ይሄ ክሳቸው ግን ፍርድ ቤቱ መርምሮ በአሸባሪ ቡድን መሳተፍ ወደሚለው ዝቅ እንዳደረገው ነው የተገለጠው። አቶ በቀለ ገርባ በተመለከተ ደግሞ የተሰጠው ብይን ምንድን ነው አሸባሪነት መሳተፍ ነበረ ክሱ። ይህንንም የሚያስረዳ ማስረ መረጃ እና መረጃ እንዳልቀረበ በጸረ ሽብር ድርጅት መሳተፍ የሚልም የሚያስረዳ ነገር ስለሌለ ይህንን ውድቅ በማድረግ ነው እንግዲህ ፍርድ ቤቱ በመደበኛ የወንጀል መጠየቂያ ህግ እንዲከሰሱ የወሰነው ከዚህ በስተቀር አምስት ተከሳሳዮች ሰባተኛ ዘጠነኛ አስረኛ አስራ ሶስተኛ እና ሀያ ሁለተኛ አምስቱ ተከሳሾች ምንም መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የሚል ውሳኔ ወስኗል። በተረፈ ሌሎቹ ቀሪ ተከሳሾች ግን የተከሰሱት ወንጀል በጥረ ሽብር ድርጅቶች ጋር ግንኙነት ማድረግና መሳተፍ የሚል ነበረ። ይህንን በብሔራዊ መረጃና ደህንነት የቀረበ መረጃ የሚያስረዳ ሆኖ፣ እንዲሁም የምስክሮች የሚያስረዳ ሆኖ ስለተገኘ በዚሁ በቀረበባቸው ክስ እንዲከላከሉ የሚል ውሳኔ ነው የተሰጠው እና ከዚህ በመነሳት እንግዲህ ከአንድ እስከ አራት ጠበቃ የሆኑት ጠበቃ አመሀ መኮንን አጠገብ ያሉ ትንታኔያቸው እንዲሰጡን እዚህ ጋብዣቸዋለሁ። ወደ እሳቸው መራሻ ነው። ጠበቃ አመሀ መኮንን ጤና ይስጥልኝ። አመሰግናለሁ። እንግዲህ አራቱ ተከሳሾች ዛሬ ፍርድ ቤት ቀርበው ነበረ። ምን ተባለ? ትክክል ነው ፍርድ ቤት ቀርቦ ነበረ። ያው ዛሬ የቀረቡት በቀረበው ክስ እና በተካፊ ሕግ በኩል በሰሙት ማስረጃዎች ከሕጉ አንጻር መርምሮ ተከሳሾች መከላከል ያስፈልጋቸዋል ወይስ በነፃ መሰናበት አለባቸው፣ መከላከል ያስፈልጋቸዋል ከተባለ ደግሞ በተከሰሱበት አንቀጽ ነው ወይስ በሌላ ቀጽ የሚለውን ለመወሰን ነበር። እንግዲህ ዛሬ ምናልባት ከአራተኛ ለአራተኛ ወይም ለአምስተኛ ጊዜ ከተቀጠረ በኋላ ነው ብይኑ የተሰማው። ብይኑ በጣም ሰፊ ነው፣ ቀኑ ሙሉ የወሰደ ነው። ለማንኛውም ግን ያው በተለይ አራቱ ተከሶ የነበረው በጸረ ሽብር አዋጁ አንቀጽ ሶስት ስር ነበር። የሽብር ድርጊት ፈጽመዋል በሚል ነበረ ክሱ የቀረበው። ነገር ግን ፍርድ ቤቱ ማስረጃዎቹን አንድ በአንድ ከመዘነ በኋላ አንደኛ ተከሳሽ አቶ ጉርሜሳ አያኖ፣ ሁለተኛ ተከሳሽ አቶ ደጅኔ ጣፋ እና ሶስተኛ ተከሳሽ አቶ አዲሱ ቡላላ እንደቀረበባቸው ክስ የሽብር ወንጀል በመፈጸም ሳይሆን መከላከል ያለባቸው በሽብርተኛ ድርጅት ውስጥ በማናቸውም ሁኔታ መሳተፍ በሚለው ጸረ ሽብር አዋጁ አንቀጽ ሰባት አንድ ስር ነው እንዲከላከል የተባለው አራተኛው ተከሳሽ አቶ በቀለ ገርባ ናቸው። እሳቸውን በተመለከተ ደግሞ ቀረበው ማስረጃ እንዲያውም ሙሉ በሙሉ የሽብር ወንጀልን አያስረዳም በሚል ነው። ነገር ግን በስልክ አደረጉት ተብሎ ከቀረበው ብሔራዊ መረጃ ደህንነት ሪፖርት በመነሳት አንዳንድ ተናገሯቸው ተብሎ እዛ ቀረበው ሰነድ ላይ የተገለጹ ፍሬ ነገሮች መንግስትን ህገ መንግስቱ ከሚያስቀምጠው መንገድ ውጭ በሆነ መንገድ ሊለወጥ ቅስቀሳ አድርገዋል በሚል በወንጀል ህጉ አንቀጽ ሁለት መቶ ሰላሳ ስምንት ንዑስ አንቀጽ አንድ ላይ የተገለ ሰው እንዲፈጸም ግዙፍ ያልሆነ ቅስቀሳ መፈጸማቸውን ያስረዳል በሚል ወንጀል ህጉ በመደበኛ ወንጀል ህጉ ሁለት ሃምሳ ሰባት አስር ነው እንዲከላከሉ የተባለው እንግዲህ፣ ይሄ አንቀጽ በተለይ አቶ በቀለ አሁን ይከላከሉ የተባለበት የህግ አንቀጽ የዋስ መብት የሚያስከለክል አይደለም፣ በመርህ ደረጃ። ስለዚህ በዚህ ረገድ የዋስትና መብታቸው እንዲከበር ጥያቄ ለማቅረብ ሞክረን ነበር። ነገር ግን ያው በጽሁፍ እንዲቀርብ ስለታዘዘ ይህንኑ ጥያቄያችንን በጽሁፍ ለማቅረብ አስበን ነው ያለ ነው። በዚሁ እንግዲህ ሌሎች ወደ ሀያ ሁለት ተከሳሾች ናቸው በአጠቃላይ ከነዚህ ውስጥ አምስቱ ተከሳሾች ሙሉ በሙሉ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ተብሏል። ቀሪዎቹ ተከሳሾች ደግሞ ቀድሞውንም በቀረበባቸው ጸረ ሽብር አዋጁ አንቀጽ ሰባት አንድ ስር እንዲከላከሉ ነው ብይን የተሰጠው። በዚህ መሰረት መከላከያውን ለመስማት ከነሐሴ ስምንት እስከ ነሐሴ አስራ ሶስት ድረስ ቀጠሮ ተይዞ ነው የተለያየ ነው እንግዲህ ዛሬ። አመሰግናለሁ ጠበቃ አመሀ መኮንን። አመሰግናለሁ።